የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ግንቦት 27 2016 ዓ ም ስርጭታችን ጀመረ። ኢትዮጵያ በአመፅ ተግባር ላይ ተሳትፏል የተባሉ ፓርቲዎች ዳግም ሕጋዊ እውቅና እንዲያገኙ የሚያስችል የአዋጅ ማሻሻያ ማጽደቋ ሰምተዋል። ወደ አገራዊ ምክክር መድረኩ ለመምጣት ወደ ሰላማዊ እንቅስቃሴ ለመምጣት ሊፈልጉ ለሁሉም መንገድ እንዲከፍት በር እንዲከፍት ተደርጎ የተዘጋጀ እንደሆነ አጽንኦት መስጠት ፈልጋለሁ። የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ይደመጣል። ሰላም ጤና ይስጥልኝ። እንደምናምሽታችኋል፣ እንደምንውላችኋል ተመልካቾቻችን እንዲሁም አድማጮቻችን። ይህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ በቅንብሩ አብሮኝ ያመሻል። ዝግጅታችን እስከ አራት ሰዓት ድረስ አብሮ ይቆያል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አስማሞ ይጠብቃችኋል። ሰላም አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የምሽቱን ዜናዎችን ማቅረብላችሁ አስማማየ ነው ነኝ። ዋና ዋናዎቹ የናይጄሪያ ሰራተኛ ማህበራት የስራ ማቆም አድማቸውን ዛሬ ለአንድ ሳምንት አቋርጠዋል። ላልተወሰነ ጊዜ እንዲቀጥል የታቀደውን የስራ ማቆም አድማ ለማቋረጥ የወሰኑት ከመንግስቱ ጋር ስለ አዲስ የሰራተኞች ዝቅተኛ የደሞዝ ክፍያ ለሚደረገው ድርድር ጊዜ ለመስጠት በሚል መሆኑን አመልክተዋል። የናይጄሪያ መንግስት የወሰዳቸው የለውጥ እርምጃዎች ያስከተሉትን የኑሮ ውድነት መናር ቀውሱን አባብሶታል። ሁለቱ ትላልቆች የናይጄሪያ ሰራተኛ ማህበራት የጀመሩት የሥራ ማቆም አድማ አገር አቀፍ የአይል ማመንጫዎችን ያስቆሙ ሲሆን በረራዎችንም አስተጓጉለዋል። ሰራተኛ ማህበራቱ ትላንት ማታ ከመንግስት ጋር የተነጋገሩ ሲሆን መንግስት ያቀረበውን 41 ዶላር ከ38 ሳንቲም የሰራተኞች ዝቅተኛ የወር ደሞዝ ክፍያ ከፍ ለማድረግ መስማማቱ ተነግሯል። በምን ያህል ከፍ እንደሚያደርግ ግን እስካሁን አልተገለጸም። የናይጀሪያ ፕሬዚዳንት ቦላ ቲኑቡ የነዳጅ ዋጋውን እንዲጨምር አድርገው የቆየውን ድጎማ ለማንሳት የወሰዱት እርምጃ እንዲቀለብሱ ጫናው በርትቶ ቀጥሏል። ዩናይትድ ስቴትስ ለጋዛ ተኩስ አቁም እቅድ ተጨማሪ ድጋፍ ለማሰባሰብ ጥረት ይዛለች። የጋዛ ጦርነት በጊዜያዊነት እንዲገታ የሰብአዊ ረዴት አቅርቦቱም እንዲጨምር፣ እንዲሁም ሐማስ ታጋጆች እንዲለቅ የቀረበው የተኩስ አቁም ሐሳብ ዛሬም እጣፈንተዋለየም ሐማስ ለቀረበው ሀሳብ እስካሁን መልስ ያልሰጠ ሲሆን የእስራኤል ባለሥልጣናት በአንዳንዶቹ የተኩስ አቁም እቅዶች ዝርዝሮች ላይ ጥያቄ አነስተዋል። የዩናይትድ ስቴትስ እቅዱ ተቀባይነት አግኝቶ በስራ ላይ ይውል ዘንድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን እገዛ በመጠየቅ ላይ ነች። ቪኦኤ ያነበበው የዩናይትድ ስቴትስ ረቂቅ ውሳኔ ሐማስ የተኩስ አቁም ስምምነቱን በአስቸኳይ ያለቅድመ ሁኔታ ተቀብሎ ተግባራዊ እንዲያደርግ ይጠይቃል። ስምምነቱ በአፋጣኝ ሥራ ላይ ከዋለ ተኩሱ እንዲቆምና የእስራኤል ኃይሎች በጋዛ የህዝብ መኖሪያ አካባቢዎች እንዲወጡ ታጋቾች እንዲለቀቁ የሚያደርግ መሆኑን በረቂቅ ውሳኔው ላይ ተመላክቷል። ከዚህም ሌላ ሰብአዊ እርዳታው እንዲያድግና መሠረታዊ አገልግሎቶች እንዲቀጥሉ እንዲሁም ፍልስጤማውያን ስደተኞች ወደ መኖሪያቸው እንዲመለሱ የሚያደርግ መሆኑን ረቂቅ ውሳኔው ያሳያል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲዩ ሚለር ትናንት ሰኞ ለጋዜጠኞች በሰጡት ቃል የተኩስ አቁም እቅዱ ባለፈው ሐሙስ ለአማስ የቀረበለት መሆኑን ገልጸው ገና መልስ እንዳልሰጠም አስታውቋል። በቅዱስ የተካተቱት አበይት ነጥቦች ከበርካታ ሳምንታት በፊት ሐማስ ካቀረበው ሀሳብ ሙሉ በሙሉ ማለት በሚቻል ደረጃ ተመሳሳይ ነው ሲሉም አክለዋል። በቀረበው እቅድ ውጊያ ለስድስት ሳምንታት እንዲገታ፣ አንዳንዶች ታጋቾች እንዲለቀቁ፣ በየቀኑ ስድስት መቶ እርዳታ የጫኑ መኪናዎች ለፍልስጤማውያን እንዲደርሱና ተኩስ በዘላቂነት እንዲቆም የሚያደርግ ቀጣይ ድርድር እንዲካሄድ የሚሉ መሠረታዊ ዝርዝሮች ተካተውበታል። ትላንት ሰኞ የዩናይትድ ስቴትስ ባለሥልጣናት ሲናገሩ የተኩስ አቁም ሐሳቡን ፕሬዚዳንት ጆ ባይደን ባለፉት ሳምንት በይፋ ቢያቀርቡትም የእስራኤል የተኩስ አቁም ሐሳብ መሆኑን በአጽንኦት ተናግረዋል። የዋይት ውስጥ የብሔራዊ ጸጥታ ጉዳዮች ቃል አቀባይ ጃን ከርቢ ለጋዜጠኞች በሰጡት ቃል ካሁን ቀደም ባለሥልጣናት ድርድሮች እንዳይሰናክሉ በመስጋት በይፋ ለመናገር ፈቃደኛል እንዳልነበሩ አስታውሰው፣ አሁን በይፋ መነገሩ የእስራኤል ባለስልጣናት ላይ ጫና ለማሳደር ተብሎ ሳይሆን ሐማስና መሪዎችን ለመጫን ነው ብለዋል። ቀደም ሲል ጃን ከርቢ ሐማስ የተኩስ አቁም ሐሳቡን ከተቀበለ እስራኤል እንደምትቀበልም ተናግረው ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትላንት ሀገራቸው ለምክር ቤታዊ ኮሚቴ ባደረጉት ንግግር ያቀረብናቸው ቅድመ ሁኔታዎች ሳይሟሉ በተኩስ አቁም ሐሳቡ ተስማምቷል መባሉ ስህተት ነው ማለታቸውን ከጽፈት ቤታቸው የወጣው መግለጫ አመልክቷል። በኢንዱስትሪ የበለጸጉ የቡድን ሰባት አባል አገሮች ትላንት ሰኞ ባወጡት የጋራ መግለጫ ደግሞ የቀረበውን የተኩስ አቁም እቅድ ሙሉ በሙሉ እንደሚደግፉት አስታውቀዋል ይህ በእንዲህ እንዳለ ትላንት ሰኞ በኢንተርኔት በርቀት የተሰበሰቡት የግብፅ፣ የዮርዳኖስ፣ የሳውዲ አረቢያ፣ የካታርና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትሮች ዘላቂ የተኩስ አቁም ድርድር እንዲደረግባቸው የተያዘውን ጥረት እንደሚደግፉ አስታውቀዋል። በፕሬዚዳንት ባይደን የቀረበውን የተኩስ አቁም እቅድ ከልብ አወንታዊ በሆነ መልኩ ማጤንም አስፈላጊ መሆኑን አጽንኦ ሰጥቶ አሳስቧል። በተያያዘ ዜና በጋዛ በተለይም ሰሜናዊና ደቡባዊ ጋዛ የቀጠለው ውጊያ ለፍልስጤማውያን እጅግ አጣዳፊ የሆነውን ሰብአዊ እርዳታ ለማቅረብ የባሳ አዳጋች እያደረገው መሆኑን የተባበሩት መንግስታት ድርጅት የሰብአዊ ረዴት ባለሥልጣናት አስታውቀዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ እና የዋይት ሀውስ የብሔራዊ ጸጥታ አማካሪው ጃክ ሱሊቫን እንደ አውሮፓውያን አቆጣጠር ሰኔ 15 ቀን ስዊዘርላንድ ውስጥ በሚካሄደው የዩክሬን ጉባኤ ላይ እንደሚገኙ ዋይት ሀውስ ትናንት ሰኞ ባወጣው መግለጫ አስታውቋል። ምክትል ፕሬዚዳንት ሃሪስ ወደ ስዊዘርላንድ የሚጓዙት ዩክሬን ሉዓላዊነቷን እና የግዛት አንድነቷን እንዲሁም የተባበሩት መንግስታት ድርጅት ቻርተር መሰረት ባደረገ መንገድ ፍትሐዊና ዘላቂ ሰላም ለማግኘት የያዘችውን ጥረት ዋሽንግተን እንደምትደግፍ በድጋሚ ለማረጋገጥ መሆኑን ከኮሚኒኬሽን ዳይሬክተራቸው ክሪስቲን አለን አመልክተዋል። የዩክሬን ሕዝብ ሩሲያ የቀጠለችውን ወራ ለመመከት የሚያደርገውን ትግል ዩናይትድ ስቴትስ ደግፋለች ብለዋል። ክሬምሊን ስለ ዩክሬን ሰላም የሚደረግ ንግግር ሩሲያን ማሳተፍ እንዳለበት በተደጋጋሚ ይናገራል። ሩሲያ በስዊዘርላንዱ ጉባኤ እንድትሳተፍ አልተጋበዘችም። ቻይናም ሩሲያን ጨምሮ ሁሉም ወገኖች እኩል የሚሳተፉበት ጉባኤ እንዲካሄድ ጥሪ ስታቀርብ ቆይታለች። ሩሲያ ከዩክሬን ግዛቶች እንድትወጣ የሚጠይቀው የዩክሬን ፕሬዚዳንት ዜሌንስኪ የሰላም እቅድ የማይሳካም ብለዋለች። ፊሊፒንስ በጉባኤው ላይ እንደምትሳተፍ ትላንት ሰኞ ያስታወቀች ሲሆን የዩክሬን ፕሬዚዳንት ዜሌንስኪ ስለምትሰጠው ድጋፍም አመስግነዋል። ዜሌንስኪ እሑድ ዕለት ሲንጋፖር ውስጥ በተካሄደው የጸጥታ ጉባኤ ላይ ባደረጉት ንግግር ቻይና በስዊዘርላንድ ሰላም ጉባኤ ላይ ሌሎች አገሮች እንዳይገኙ ተጽዕኖ በማድረግ ሩሲያ ጉባኤውን ለማክሸፍ የያዘችው ሙከራ በመርዳት ላይ ናት ሲሉ ተናግረዋል። ቻይና በዩክሬን ጦርነት ጉዳይ ገለልተኛ እንደሆነች ስትናገር እንጂ ከሩሲያ ጋር የንግድ ግንኙነቷ እያደገ በመሆኑ ሞስኮ የምዕራባውያን ማዕቀቦችን እንድትቋቋም እድል ሰጥቷታል። ይበንዲ እንዳለ ጣሊያን ሁለተኛ ዙር የአየር ጥቃት መከላከያ አቅርቦት ለዩክሬን ሳት ልክ እንደማትቀር ተነግሯል። በተያዘ ዜና የዩክሬን ዩናይትድ ስቴትስ አንዳንዶቹ የጦር መሳሪዎቿን አስመልክታ ያስቀመጠችውን ገደብ በከፊል ማንሳቷን ተከትሎ ሌሎችም አጋሮች ወታደሮቿ ሩሲያ ግዛት ያሉ ኢላማዎች እያጠቁ ተጨማሪ ነጻነት እንዲሰጡላት ጥሪ ያቀርባለች። በሌላ በኩል የስዊዘርላንድ ፓርላማ ለዩክሬን ሊሰጥ የታቀደውንና የ አምስት ቢሊዮን ዶላር እርዳታ መዋጮ የብድር ገደባቸው ይጥሳል በማለት ከልክሏል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቲያንመን አደባባይ ጭፍጨፋ 35ተኛ ዓመት ዛሬ እየታሰበ ነው። በዓለም ዙሪያ ከ12 በሚበልጡ ከተሞች ዛሬ ማክሰኞ 35ተኛው የቲያንመን አደባባይ ጭፍጨፋ መታሰቢያ እየተካሄደ ነው። በቻይናና በሆንግኮንግ ደግሞ ባለሥልጣናቱ በሲቪል ማህበረሰብ ቡድኖች ላይ ብርቱ ቁጥጥር በማድረግ ላይ ናቸው። ከመታሰቢያ ዕለት ቀደም ብሎም የሆንግ ኮንግ ባለሥልጣናት ስምንት ሰዎችን በማኅበራዊ መገናኛዎች ላይ ባወጧቸው ይዘቶች ምክንያት አስረዋቸዋል። ከታሰሩት መካከል ታዋቂው የሰባዊ መብት ጠበቃው ቻው ሃንግ ይገኝበታል። ሃንግ እንደ አውሮፓያን አቆጣጠር በ2020 በሆንግ ኮንግ ቪክቶሪያ ፓርክ የሻማ መብራት መታሰቢያ በማደራጀታቸው መታሰራቸው ይታወሳል። ቤጂንግ ከዚህ ቀደም በቀደሙ ዓመትም በሆንግ ኮንግ ባጸናቸው አወዛጋቢ የጸጥታ ህግ በስፍራው የቲያንሚን አደባባይ ጭፍጨፋ መታሰቢያ እንዳይከድም እንዳይካሄድም መከልከሉ አይዘነጋም። በርካታ የቤጂንግ ደጋፊ ድርጅቶች በተከለከለ የሻማ ብራት መታሰቢያ ምትክ ቪክቶሪያ ፓርክ መናፈሻ የምግብ ድግዝ ዝግጅቶች እያካሄዱ ሲሆን፣ አንዳንድ የመብት ተሟጋቾች ምጸት አድርገውም ተመልክተውታል። በመጨረሻም ደቡብ ኮሪያ ድንበሯ ላይ ወታደራዊ እንቅስቃሴ ልትቀጥል ነው። ደቡብ ኮሪያ ከሰሜኗ ጎረቤቷ ጋር ውጥረቱን ለመቀነስ በሚል ያደረገችውን ስምምነት ሙሉ በሙሉ ማገዷን የመከላከያ ሚኒስቴር ባለሥልጣናቱ አስታውቋል። ይህ እርምጃ ሶል ከፒዮንግያንግ ጋር በሚያዋስናት ድንበሯ ላይ ወታደራዊ እንቅስቃሴዎች እንድትቀጥል ይፈቅድላታል። በፕሬዚዳንት ዮንሱኪዮል ዩንታ የተወሰደው ውሳኔ ፒዮንግያንግ ሰዎች የጽራዱትን ጨምሮ ብዛት ያለው ቆሻሻ የተሞሉ ፊኛዎች ወደ ደቡብ ኮሪያ መላኳን ተከትሎ እየወሰደችው ያሉ ምላሽ አካል መሆኑን ተመላክቷል። ደቡብ ኮሪያ ውጥረት ማብረጃ ስምምነቷን መሰረዟን ድንበሩ ላይ የጥይት ተኩስ የሚጨምር የጦር ልምምድ እንድታደርግና ወደ ሰሜን ኮሪያ በድምፅ ማጉያ ፕሮፓጋንዳ እንድትለቅ ይፈቀድላታል። ባለፈው ሳምንት ፒዮንግያንግ የላከቻቸው በመቶዎች የሚቆጠሩ ፊኛዎች የተጫኑት ቆሻሻ በመላው ደቡብ ኮሪያ በየመንገዱና በየመኖሪያ ቤቱ ደጃፍ ዘርግፈውታል። ፒዮንግያንግ ባሎኖችን የላከቻቸው አንድ የታወቁ ደቡብ ኮሪያዊ የሰብአዊ መብት ተሟጋች ጸረ ሰሜን ኮሪያ በራሪ ጽሑፎችን በባሉን በመላካቸው ለመበቀል መሆኑ ተናግራለች። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ። አስማማው አየነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብ ቅንብሩ ደግሞ አበባ ገበያው አብሮ ያመሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ዕለቱ አብይ ረሳችን ይሻገር። የሕዝብ ተወካዮች ምክር ቤት በአመፅ ተግባር ላይ ተሳትፈዋል የተባሉ ፓርቲዎች ዳግም ሕጋዊ እውቅና እንዲያገኙ የሚያስችል የአዋጅ ማሻሻያ በዛሬው ዕለት አጽድቀዋል። የፍትህ ሚኒስትሩ ዶክተር ጊዲዮን ጢሞቴዎስ አዋጁ ሀገራዊ ምክክሩን ታሳቢ በማድረግ መሻሻሉን ገልጸዋል። በዚህም ህዋትና በአመፅ ተግባራት ሲሳተፉ ነበሩ የተባሉ ፓርቲዎችን እንዲሁም በትጥቅ ግጭት ውስጥ ያሉ ቡድኖችን ወደ ምክክር ሂደቱ ለማምጣት መታለሙን ተናግረዋል። በአዋጁ ማሻሻ ላይ ከምክር ቤት አባላት የድጋፍና የተቃውሞ አስተያየቶች ተሰንዝረዋል። ኬኔዲ አባተ ዝርዝሩን ይዟል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ግንቦት 27 ቀን 2016 ዓ ም ባደረገው መደበኛ ስብሰባ በአመፅ ተግባር ውስጥ ሲሳተፉ የቆዩ የፖለቲካ ቡድኖች ወደ ህጋዊ እንቅስቃሴ ለመመለስ በሚስማሙበት ወቅት እንደ ፖለቲካ ፓርቲ ሊመዘገቡ እንዲችሉ ተደርጎ በተሻሻለው የምርጫ አዋጅ ላይ ተወያይቶ አጽድቆታል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ማሻሻያን ለምክር ቤቱ ያቀረቡት የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ማሻሻያው ያስፈለገበትን ምክንያት አስረድተዋል። በሀገራችን የምርጫ ህግ ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጪ ስንቀሳቀሱ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ እና ዲሞክራሲያዊ ስርዓት ግንባታ ለዲሞክራሲያዊ ሥርዓት ግንባታ የበኩላቸውን አስተዋጽኦ ለማበርከት ፍላጎት በሚያሳዩበት ጊዜ እነዚህን አካላት ህጋዊ የፖለቲካ ፓርቲ አድርጎ ለመመዝገብ የሚያስችል ስርዓት የለም። በመሆኑም ይህንን የሚመለከት ድንጋጌ ማካተት አስፈላጊ ሆነው ተገኝቷል። ማሻሻያው በነባሩ አዋጅ ሶስት አንቀጾች ላይ የተደረገ ሲሆን በእነዚህ አንቀጾች ስር አራት ንዑሳን አንቀጾች ተጨምረዋል። በማሻሻያው መሰረት በአመፅ ተግባር ውስጥ የተሳተፈ አንድ የፖለቲካ ቡድን ይህን ተግባር ማቆሙና ህገ መንግስታዊ ስርዓትን አክብሮ ለመንቀሳቀስ መስማማቱ በሚመለከተው የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ ይችላል። ማመልከቻ ባቀረበ በ15 የስራ ቀናት ውስጥ ቦርዱ ምዝገባውን እንደሚፈጽም በማሻሻያው ላይ ተመልክቷል። በአዋጁ ማሻሻያ ላይ ከምክር ቤት አባላት የተቃውሞና የድጋፍ ድምፆች ተሰምተዋል። አስተያየት የመስጠትና ጥያቄ የማንሳት እድል ካገኙ ስምንት አባላት ውስጥ ሰባቱ ማሻሻያውን ደግፈዋል። የአዋጁ መሻሻል ሰላማዊ የፖለቲካ እንቅስቃሴን የሚያበረታታ እንደሆነም አንስተዋል። ድርጅቶችም ፖለቲካ ፓርቲዎችም ወደ ሰላማዊ መንገድ የሚመለሱ ከሆነ አስቀድማችሁ ጦርነት ውስጥ ገብታችሁ ነበረ፣ ግጭት ውስጥ ገብታችሁ ነበር፣ አሁን ብትመለሱም አንቀበልም ማለት የሰላም መንገድ አይደለም። ስለዚህ መንግስት ለሰላም ያለውን ጽኑ ፍላጎት ኢቨን ሌሎችም በዚህ መልክ ያሉ የተደራጁ ወደ ሰላም ለመመለስ ትልቅ መንገድ ይከፍታል ተብሎ ይታሰባል። የአዋጁን መሻሻል የተቃወሙት የአማራ ብሔራዊ ንቅናቄ አብን ፓርቲ ተወካዩ አቶ ሙሉቀን አሰፋ አዋጁ የተሻሻለው ህወሀትን ታሳቢ በማድረግ መሆኑን ጠቅሰው የተቃውሟቸውን ምክንያት አስረድተዋል። ይሄ አዋጅ የምናሻሽለው እስካሁን በጦርነት ውስጥ ወይም የጠመንጃ አፈሙዝ አንስተው በቆዩ ሰዎች ላይ የእነሱን ወደ ሰላማዊ መንገድ ለማምጣት ነው ይሄ ነገር እየተዘጋጀ ያለ። ይሄ ደግሞ በዋነኝነት ለህዋት የሚያገለግልኝ እኔ እንደሚመስለኝ ማለት ነው። ህዋት ደግሞ ዛሬም ጦርነት ላይ ነው። እንደገና ደግሞ በሰላማዊ መንገድ ተመዝግቦ ኢትዮጵያ በኢትዮጵያ ፖለቲካ ላይ እንዲሰጠፍ መፍቀድ ታፋር ህዝብና ታማራ ህዝብ ጋር መጣላት ነው ብዬ አስባለሁ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ አዋጁን ማሻሻል ያስፈለገው አገራዊ ምክክሩንና ተያያዥ ተግባራትን ታሳቢ በማድረግ እንደሆነ ገልጸዋል። በዚህም ህወሀትን ጨምሮ በአመፅ ተግባር ሲሳተፉ የነበሩ ፓርቲዎችን ፓርቲዎችንና በግጭቱ ውስጥ ያሉ ቡድኖችን በሂደቱ ለማሳተፍ መታለሙን ተናግረዋል። ይሄ አዋጅ ለህወሀትም ይሁን በትግራይ ክልል ይሁን በቤኒሻንጉል እስካሁን በተደረጉ የሰላም ስምምነቶች መሰረት ወደ ህጋዊ ሰላማዊ ፖለቲካዊ እንቅስቃሴ ይመለሳሉ ብለን ተስፋ እያደረግን ላለነው ፓርቲዎች እንዲሁም በሌሎች ክልሎችም በግጭት ግጭት በሚስተዋልባቸው ክልሎችም እየተንቀሳቀሱ ያሉ ቡድኖች፣ ድርጅቶች እነሱ ወደ ሀገራዊ ምክክር መድረኩ ለመምጣት ወደ ሰላማዊ እንቅስቃሴ ለመምጣት ቢፈልጉ ለሁሉም መንገድ እንዲከፍት በር እንዲከፍት ተደርጎ የተዘጋጀ እንደሆነ አጽንኦት መስጠት ፈልጋለሁ። ከምክር ቤት አባላት በጥያቄ መልክ ከተነሱ ነጥቦች መካከል በአመፅ ከተሳተፉ በኋላ ወደ ህጋዊ እንቅስቃሴ የሚመለሱ ፓርቲዎችን ተጠያቂነት የሚመለከት ይገኝበታል። ለዚህም ዶክተር ጌዲዮን ምላሽ ሰጥተዋል። የፖለቲካ ቡድን ኃይል መሰረት ያደረገ የአመፅ ተግባር ውስጥ የተሳተፈ እንደሆነ አመፅ ባስነሳበት ወቅት የጠፋው ንብረት የጠፋው የሰው ህይወትን ጭምር በዚህ በሽግግር ፍትህ ወቅት እነዚህ በሽግግር ውስጥ የነበሩ ፓርቲዎች የሚጠይቅበት አግባብ ይኖራል ወይ? ይሄ አዋጅ አላማው ምህረት መስጠት፣ ይቅርታ ማድረግ ወይም ተጠያቂነትን ማስቀረት አይደለም። በህገወጥ መንገድ በኃይል በአመፅ ሲንቀሳቀሱ የነበሩ ቡድኖች ወደ ህጋዊ ወደ ፖለቲካዊ ወደ ህጋዊ ወደ ሰላማዊ ፖለቲካ እንቅስቃሴ እንዲመለሱ ሁኔታዎችን ማመቻቸት ነው። ከተመለሱ በኋላ ግን በግጭት አውድ ውስጥ ለፈጸሟቸው ጉልህ የህግ ጥሰቶች እንዴት ነው ተጠያቂ መደረግ ያለባቸው የሚለውን በተመለከተ በቅርቡ የጸደቀ የሽግግር ፍትህ ፖሊሲ አለ። በዚህ መልኩ ውይይት የተደረገበት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ማሻሻያ በሁለት ተቃውሞ በአንድ ድምጸ ተአቅቦ በአብላጫ ድምፅ ጸድቋል። የሚኒስትሮች ምክር ቤት ባለፈው ሳምንት አርብ ግንቦት 23 ቀን በአዋጁ ማሻሻያ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት መምራቱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ሰላምን ለማጠናከር አንድ ትክክለኛ እርምጃ ነው ሲሉ ውሳኔውን አድንቀው ነበር። ህወሀት ኃይልን መሰረት ያደረገ የአመጻ ተግባር ላይ ተሳትፏል በሚል ምርጫ ቦርድ ጥር 10 ቀን 2013 ዓ ም ባስተላለፈው ውሳኔ የፓርቲው ህጋዊ ሰውነት መሰረዙ ይታወሳል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በህዝብ ተወካዮች ምክር ቤት ከሰፈረበት የሽብርተኝነት መዝገብ ከሁለት ዓመታት በኋላ የተሰረዘው ፓርቲው ትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ከፌዴራሉ መንግስት ጋር ስምምነት ላይ መደረሱን ጠቅሶ የቦርዱ የቀደመ ውሳኔ እንዲነሳለት ሚያዝያ 28 ቀን 2015 ዓ ም ያቀረበው ጥያቄ ተቀባይነት ሳያገኝ ቆይቷል። ይህን በመቃወም ህወሀት በተለያዩ ጊዜያት መግለጫ መስጠቱን መዘገባችን ይታወቃል። አቶ ጌታቸው የካቲት ወር ላይ በሰጡት መግለጫ ህወሀት በድጋሚ ህጋዊ እውቅና እንዲያገኝ ለማድረግ ከጠቅላይ ሚኒስትሩ ጋር መግባባት ላይ መደረሱን ገልጸው ለተግባራዊነቱም የህግ ጥያቄዎች የሚስተካከሉበትን ሁኔታ ለማመቻቸት ተስማምተናል ብለው ነበር። ዛሬ በጸደቀው የምርጫ አዋጁ ማሻሻያ የምርጫ ቦርድ በልዩ ሁኔታ የመዘገበውን የፖለቲካ ፓርቲ ለሁለት ዓመታት ልዩ ክትትል እንዲያደርግበትና ጉልህ የህግ ጥሰት ከፈጸመ ከምዝገባ እንዲሰርዘው ስልጣን ተሰጥቶታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞው ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ኮሬ ዞን ሴት ተማሪዎችን በመጥለፍ ወንጀል እጃቸው እንዳለበት የተጠረጠሩ አስራ ሁለት ግለሰቦች መታሰራቸውን የጎርዳ ወረዳ አስተዳደር አስታውቋል። በዞኑ በተለይ ችግሩ ጎልቶ በሚታይበት የጎርካ ወረዳ አሁንም ድረስ በጠላፊዎች ተወስደው ያልተገኙ አዳጊ ሴት ተማሪዎች እንዳሉበት የወረዳው ፖሊስ ገልጸዋል። የወንጀሉ ዋና ተዋናዮች እንዳልተያዙና በሕግ ፊት እንዳልቀረቡ ያመለከቱት ቤተሰቦቻቸው ፍትህ እንዲሰጣቸው ጠይቀዋል። የዚህን ጉዳይ ዝርዝር ዩናታን ዘብዴዎስ ይዟል። በደቡብ ኢትዮጵያ ክልል ኮሬ ዞን ሴት ተማሪዎችን በመጥለፍ ወንጀል የተጠረጠሩ ግለሰቦችን ለመያዝ ጥረት የተደረገ መሆኑን ያስታውቁት የጎርካ ወረዳ ዋና አስተዳዳሪ አቶ አገኘው በቀለም በጠለፋው ተባብሯል የተባሉም አስራ ሁለት ግለሰቦች ተይዘው መታሰራቸውን ለአሜሪካ ድምጽ አስታውቀዋል። አንደኛ ከህዝብ ጋር አተማመን ፈጥረናል። ከዛ በኋላ ወንጀለኞችን አድነው ለህዝብ የማቅረብ ስራ ነው አሁን እየተሰራ ያለው። እስካሁን ባገኘነው መረጃ መሰረት አሁን በሕግ ከደላ ስር ያሉት አስራ ሁለት ናቸው። ወዲያውኑ ለእኛ መረጃ የደረሰውን እኛ ሁለት ልጃገረዶችን የጠለፉትንም ተባባሪዎችንም ቁጥጥር ስር አውለናል። ከዛ ውጭ እኛ ጋ የደረሰ አቤቱታ ያለው የሁለቱን ጠላፎችን ግን ቁጥጥር ስር አውለናል። ተጠለፉ ከተባሉ ሴት ተማሪዎች ውስጥ የስምንተኛ ክፍል ተማሪ አንዷ ስትሆን ከጠለፈችበት ከአርባ ቀናት በኋላ ጠፍታም ወደ ቤቷ መመለሷን አጎቷ ተናግሯል። የተማሪዋና የአጎቷን ስም ከታሪኳ አንጻር አየር ላይ ከማዋል ተቆጥበናል። ወንጀሉን ፈጽመዋል የተባሉ የልጃቸው ጠላፊዎች እስከ አሁን ከተሰወሩበት አለመያዛቸውን በመጥቀስ የመንግስትን ትኩረት አናሳ ነው ስሉ ይተቻሉም። ዋና ወንጀለኞች አልተያዙም። ጠላፊዎቹ የጠለፋ ተባባሪዎቹ ሳይሆን ቤተሰቦች፣ አባቴ ወይ ለሽምግልና የሄዱ ሰዎች ናቸው እንጂ ሌሎቹ ያው አልተያዙም። ይሄ አንዳንዶቹም ያው እዛው ናቸው እንደተጠለፉ እዛው። አንዷ እዛው መዳኒ ናት። አንዷም ዱልቤ ናት። ያ ሄዶ እንደሱ ራሱ ያስለቅቁ አልቻሉም። ያው የተለያየ ቦታ ያው የተጠለፌ ነው። በተለይ ደጋማ አካባቢዎች ዳይከዳ እስከ ሀይሎ የተወሰነ እስከ ዳርምባ አንዳንድ ሰዎች አሉ ያው የሚጠለፉ፣ ግን በተለይ ከዳይከዳ እስከ ዳ ሀይሎ ይሄ ካርማ ቆሬ የተወሰነ ቦታዎች አሉ። አሁን የእኛዋ የተጠለፈችው ኖርማል ነው። የጠፍታ ስትመጣ እኛ ያመጣ ነው። ፖሊስ እስከፊት እስከ ፊቲ የዞን ፊት ድረስ ያወሰድናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከአንድ ወር በፊት ባወጣው ሪፖርት በኮሬ ዞን ሀያ አራት ሴቶች ተጠልፈው መወሰዳቸውን ማስታወቁን መዘገባችን ይታወሳል። ፓርቲው በዞኑም ባለፉት ሁለት ተከታታይ ዓመታት የተጠለፉ ሀያ አራት ሴቶችን በስም ዝርዝር በማስደገፍ ለኢትዮጵያ ሰብአዊ መብቶች ኮሚሽን በደብዳቤ ማስገባቱን በዘገባችን ላይ መገለጹ አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐዋሳ ቅርንጫፍ የሴቶች ጠለፋ ጥቆማ እንደደረሰውና ክትትል እያደረገ መሆኑን ቪኦኤ አረጋግጧል። የተጠለፈችው ወጣት ያለ ፍላጎቷ በተደጋጋሚ መደፈሯን የተናገሩት አጎቷ ልዩ ልዩ የሕክምና ምርመራዎችን ማድረጓን ተናግሯል። እርግዝና ተፈጥሮ ነበር ያሉት አጎቷ ጽንሱን ስለማቋረጧም አስረድ የመጀመሪያ አሳክመናል። አሁን ቀረሁንም አሁ ለማሳክም እየጣርን ያለ ነው። ተደፍራለች። ሕክምና ባለሙያዎች ረት እያደረጉ ነበር። አርግዛ ነበረች። ወንጀሉን ለማስቆም ማህበረሰብ አቀፍ ንቅናቄ እንዲጀመር የምክር ቤት አባላትና የህግ አካላት ሚና የጎላ ጫና ማሳደራቸው ሲጠቀስ፣ በተጀመረውም ህዝባዊ ንቅናቄ ሁለቱ ሴቶች ከጠላፊዎቻቸው ነፃ መውጣታቸውም ታውቋል። በዞኑ የጠለፋው ወንጀል በተስፋፋበት የጎርካ ወረዳ አሁንም ድረስ የታገቱ አዳጊ ሴት ተማሪዎች እንደሚገኙ ፖሊስ አስታውቆ ለማስለቀቅም ጥረት እየተደረገ እንደሚገኝ ጠቁሟል። የዞኑ አስተዳደር በወንጀሉ ፈጻሚዎች ላይ አስተማሪ የሆነ ቅጣት እንደማይወስድ የተጠላፊ አጎት ተችተው፣ ሴቶች ልጆቻቸውን ወደ ትምህርት ቤት ለመላክ መቸገራቸውን ያስረዳሉም ቤት ወንጮ እንዳይከታ ብዙ ጣን ከጠላፍ እኳ ያለው እነ ይፋ ስለ ወጡ ነው እንጂ ሌሎች ብዙ ልጅ አገረዶች አሉ። በየ መንገድ እየተደፈሩ ያሉት የተጠለፉ ያሉ ዝም ዝም ባሉ ማጣት ወንጀሉ እየተባባሰ ይመጣው ብዬ አስባለሁ። የወረዳው የሰላምና ጸጥታ ጽፈት ኃላፊ አቶ ብሩክ አየለ ግን ይህንን አይቀበሉትም። የወንጀሉ ዋና ተዋናዮች የተያዙ እንዳሉ ኃላፊ ጠቅሰው ህጋዊ እርምጃ እንደሚወስድባቸው ማስታውቀዋል። ዋናዎችም የተያዙ አሉ፣ ጠላፊዎች የተያዙ አሉ፣ ተባባሪዎቻቸውም ደግሞ የተያዙ አሉ እና አሁን እስከገመገምኩኝ ድረስ አስራ ሁለት የሚሆኑ ተጠርጣሪዎች ተይዘው ሲሚንት ምናምን ነው የሚቀረው፣ ባለኝ መረጃ፣ አሁናዊ መረጃው ማለት። ስለዚህ ወደ ፍርድ ሂደት ውሳኔ ያገኘ እንኳን ባይኖሪ የተያዙ ሰዎች አሉ፣ ጠላፊዎች ተብሎ የተያዙ ሰዎች አሉ። ደግሞ ዋና ጠላፊው ለክሬ ነው የተጠለፈችው ተብሎ የተያዙ ሰዎችም አሉ። በኮሬ ብሔረሰብ ዘንድ በጠለፋ የሚፈጸም ጋብቻ በጎጂ ልማዳዊ ድርጊት ተፈርጆም የቀረ ስለ መሆኑ ከዞኑ አስተዳደር ያገኘ ነው መረጃ ያስረዳል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዮስ ሐዋሳ። ዮናታን ዘብዴውስን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ኢትዮጵያ ጋምቤላ ክልል እንሻገራለን። በጋምቤላ ክልል ኢታንግ ልዩ ወረዳ ከሀያ ቀናት በፊት ባጋጠመ ግጭት ከቀያቸው የተፈናቀሉ 11 ሺህ ሰዎች እስካሁን እርዳታ አለማግኘታቸው ተገለጸ። የተፈናቃዮቹን ሁኔታ አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተፈናቃዮቹ ከሀያ ቀናት በላይ ለሆነ ጊዜ የምግብና የመጠለያ እርዳታ ስላላገኙ ለችግር መዳረጋቸውን አስረድተዋል። የጋምቤላ ክልል አደጋ ስጋት ስራ አመራር ቢሮ በበኩሉ ተፈናቃዮቹ በቅርቡ እርዳታ ይደርሳቸዋል ብለዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መደን ይዘዋል። ባለፈው ግንቦት አራት ቀን 2016 ዓ ም በጋምቤላ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግሥት የጸጥታ ኃይሎች መካከል በተቀሰቀሰው ግጭት ከቀያቸው የተፈናቀሉ 11 ሺህ የሚደርሱ ሰዎች እስካሁን ድረስ የመጠለያና የምግብ እርዳታ እንዳላገኙ ቱት ጊል የተባሉ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። እስካሁን ምንም የደረሳችሁ ደረሳ የለም። እነሱ ደግሞ በጣም ተሳካዩ፣ ምክንያቱም እቃቸው ተዘርፈዋል። ከፍተኛቸው ደግሞ ይጠፋሉ። ከዛ ደግሞ የተገደሉ ያሉ ከከፍቶች ማለት ነው። እቃቸው ተወስዷል፣ ምክንያቱም ግል ሆነው የሄዱት ነው ማለት ነው። የምግብ ችግር በጣም የበዛ ነው ያለ። አብዛኞቹ ዛፍ ስር ነው የሚቀመጡ። ሌሎቹ ደግሞ ያው ዘበድ ካለ ከዘበድ ጎን ይቀመጣሉ፣ ያው ዝናብ ሲመጡ በጣም አስቸጋሪ ሁኔታ ነው የነበረው። በዜናብ ጊዜ ማለት ነው። በጣም በጣም አስቸጋሪ ነው። ስለ ተፈናቃዮቹ ሁኔታ የነገሩንና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ሌላ አስተያየት ሰጭም ተፈናቃዮቹ በኢታንግ ልዩ ወረዳ ውስጥ ማሮልና ሉዌልቱት በሚባሉ ቦታዎች መጠለላቸውን ጠቁመው ላለፉት ሀያ ሁለት ቀናት ያገኙት እርዳታ አለመኖሩን ገልጸዋል። የአካባቢው ህብረተሰብ ግን የቻለውን ያህል እንደሚያግዛቸው ተናግረዋል። የተፈናቃዮቹ ህይወት ያው የምትሰቃዩ ነው። ከቶቻቸው እና ሌሎች ንብረቶቻቸው ተዘርፎ ስለነበረ እርዳታ በመጠባበቅ ላይ ነው። እነሱ የሚበሉት ኖርማሊ ከዘመዶች በዚህ ሰው በግሉ ሄዶ በቃ እንደዚህ ስለተቸገርኩኝ እርዳታ ስጡን የሚሉ ሰዎች አሉ። ከጋምቢላ ሆነም ከኢታን ከላሬን ዘመድ ያለባቸው ሰዎች እንደዛ ሂፓ የሚለምኑበት ሁኔታ አለ ማህበረሰቡ ብቻ ነው ይህንን እርዳታ የሚሰጣቸው እና የክልሉ መንግስት በእነዚህ ተፈናቃዮች እርዳታ ብሎ እንዲደርስላቸው ምንም ርብርብ ያደረገ ነገር የለም። ስለዚህ ጉዳይ ማብራሪያ እንዲሰጡ በአሜሪካ ድምፅ የተጠየቁት የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤልሙን በበኩላቸው ለተፈናቃዮቹ እስካሁን የደረሰ እርዳታ እንደሌለ ጠቅሰው የእርዳታ ስርጭት በቅርቡ እንደሚጀመር አመልክተዋል። መንግስት የራሳቸው ዝግጅት ያደርገ ነው። ከወረዳ የተፈናቃዮች ቁጥር ለእኛ ትልቆ ለሚመልከተው ክፍል ፎርዋርድ አድርገናል። መንግስታዊና መንግስታዊ ላልሆነ ድርጅቶችን የጋራ ጥናት አድርገን ከዋና መስሪያ ቤቶቻቸው ጥያቄ አቅርበን የጠበቅን ነው ያለው ክልሉ መንግስት ደግሞ የራሳቸው ውሳኔ በቅርብ እንዲ በቅርብ ይወሰናሉ። ለምን በእኛ በኩል የሚፈለገው የሚግምነት እና የሚግምነሽ ያልሆነ ስለ አቀረብ ነው በክልሉ መንግስት የራሳቸው ውሳኔ ይወሰናሉ። በዚህ ጊዜ እርዳታ ማግኘት ይጀምራሉ የሚል እቅድ አለ አለ በቅርብ ጊዜ በቅርብ ጊዜ እርዳታ እንደሚገኝ ይቅድ አለ። ተፈናቃዮቹ ቀያቸውን ጥለው ሲሰደዱ ምግብና መጠለያን ጨምሮ ልዩ ልዩ ድጋፍ እንደሚያስፈልጋቸው ያነሱት አቶ ጋድ ቤልሙን፣ አሁን ባለው ሁኔታ ብዙ ነገር ስለሚጎድል የእርዳታ ድርጅቶች እገዛ እንዲያደርጉ ጠይቀዋል። በኢማርጀንሲ ረስፖንስ ላይ ትንሽ ችግር ስል የሚታይ እነዚህ መንግስታዊ ላለሆነ ድርጅቶችን ራሳቸው በአስቸኳይ ወደ ተግባር እንዲገቡ ብልክ ለመጠላለፍ። በኢታንግ ልዩ ወረዳ ፑልኮት ቀበሌ የተፈናቀሉት ሰዎች እርዳታ በጊዜ ስላላገኙና በመጠለያም ችግር የተነሳ የተወሰኑት ወደ ቀያቸው መመለስ መጀመራቸውን የመጀመሪያው አስተያየት ሰጪ አቶ ቱት ጊል ተናግረዋል። እዚያም ቢሄዱ የሚበላ ነገር የላቸውም፤ ምክንያቱም ንብረታቸው ሁሉ ተዘርፈዋል፣ ተቃጥለዋል ይላሉ አስተያየት ሰጪው። በኢታንግ ልዩ ወረዳ ተከስቶ በነበረው ግጭት 11 ሰዎች መገደላቸውንና 23 ደግሞ መቁሰላቸውን የክልሉን የሰላምና ጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። ወደ ቀጣዩ ዘገባችን ስንሻገር የሶማሊያና የኢትዮጵያን ጉዳይ ይመለከታል። ሶማሊያ የኢትዮጵያ ወታደሮች ለቀው እንዲወጡ ጠይቃለች። በሶማሊያ የአፍሪካ ሕብረት የሽግግር ልዑክ አትሜስ የሥራ ዘመኑ በመጪው ታህሳስ በሚያብቃበት ጊዜ ሁሉም የኢትዮጵያ ወታደሮች ሀገሪቱን ለቀው እንዲወጡ እንደሚጠብቅ የሶማሊያ ብሔራዊ ደህንነት አማካሪ አስታውቋል። እንግዲህ ወልዴ አጭር ዘገባለሁ የሶማሊያ የብሔራዊ ደህንነት አማካሪው ሁሴን ሼክ አሊ በቅርቡ በሀገሪቱ ብሔራዊ የመገናኛ አውታሮች እንዳስተላለፉት መልእክት ከሆነ በዓለም አቀፍ አጋሮች ድጋፍ በመዋቅር ላይ ባለው አዲስ የአፍሪካ ህብረት ልዑክ ውስጥ የኢትዮጵያ ወታደሮች አይካተቱም። አዲሱ ልዑክም በእንደ አውሮፓውያን አቆጣጠር 2025 ለአንድ ዓመት እንደሚያገለግል አስታውቀዋል። የጸጥታ አማካሪው አስተያየት የመጣው የኢትዮጵያ ወታደሮች ከሶማሊያ ለቀው መውጣት የአልሻባብ ነጦኞችን የሚጠቅም እንደሚሆን የአገሪቱ አንዳንድ ክልላዊ ባለሥልጣናት በመናገር ላይ ባሉበት ወቅት ነው። ሁሴን ሼክ አሊ ጨምረው እንዳሉት ውሳኔው በኢትዮጵያና በራስ ገዟ ሶማሊላንድ በያዝነው የአውሮፓውያኑ ዓመት መጀመሪያ ላይ የወደብ አገልግሎትና የባህር ኃይልን በተመለከተ ላደረጉት የመግባቢያ ስምምነት የተሰጠ ምላሽ ነው። ስምምነቱ ሉዓላዊነቷን የሚጋፋ እንደሆነ በመግለጽ ሶማሊያ ተቃውማለች። የኢትዮጵያ መከላከያ ኃይሎችን በተመለከተ ያለን አቋም ግልጽ ነው። ኢትዮጵያ ሉዓላዊነታችንን፣ ድንበራችንንና የፖለቲካ ነፃነታችንን መጣሷን እስከቀጠለች ድረስ ሰላምና ደህንነትን ለማምጣት በምናደርገው ጥረት ውስጥ እንደ አጋር ልናያት አንችልም ሲሉ ሁሴን ሼካሊ በኤክስ ማኅበራዊ መድረክ ላይ መልእክታቸውን አስፍረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር አቃል አቀባይ የሆኑት አምባሳደር ነቢዩ ተድላ ወቅታዊውን የሶማሊያ ባለስልጣናት አስተያየት በተመለከተ ለቪኦኤ በሰጡት ምላሽ ጉዳዩ በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ገና ውይይት ያልተደረገበት ነው ሲሉ ተናግረዋል። መንግስት ጉዳዩን በተመለከተ በይፋ የደረሰው ነገር እንደሌለም አስታውቀዋል። ገና በጣም አርሊ ስቴጅ ላይ ያለው ይሄ የዓለም አቀፍ የሰላም ማስከበር ሂደት ሶማሊያ ላይ ያለው በአፍሪካ ህብረት እና በተባበሩት መንግስታት ድርጅት ኢንዶርስመንት የሚገባ ነው። በአፍሪካ ህብረት የሰላም እና ጸጥታ ምክር ቤት በኩል እንደዚሁም ደግሞ በተባበሩት መንግስታት የፀጥታው ምክር ቤት በኩል በዚህ ጉዳይ ላይ ገና ውይይት አልተጀመረም። ፖስት አትሚስ ከአትሚስ በኋላ በሶማሊያ ውስጥ የሚሰማራው አለም አቀፍ ፎርስ ምን አይነት አወቃቀር፣ ምን አይነት ኮንሰፕት ኦፍ ኦፕሬሽን ትሪት ከየትኛው አገራት በምን አይነት ብዛት በምን አይነት ያው የዚህ የፒስኬፒንግ እንትኖች አሉ ፎርማሊቲስ አሉ፣ እኛም ፎርማሊቲስ በምን መልኩ ይሆናል፣ ማን ነው ድጋፍ የሚያደርግለት የሚለው በሙሉ ገና ውይይት አልተጀመረም። ውይይት ባልተጀመረበት ቀጣይ ምን አይነት አቋም እያዛል የሚለው ነገር ባልተወሰነበት እንደዚያን ነገር መንግስት ለመንግስት በሚደረግ ኦፊሻል ኮሚኒኬሽን ነው እንጂ በሶሻል ሚዲያ ላይ በሚወጡ ግለሰባዊ አስተያየቶች የሚወሰን አይደለም። እኛ አይተነዋል ግን ኦፊሻሊ የደረሰንም ነገር ስለሌለ ለጊዜው እኛ ምንም የምንለው ነገር የለ። ሁሴን ሼካሊ ለሮይተርስ እንዳሉት የያዝነው የሰኔ ወር ከማለቁ በፊት ወይም የልዑኩ የስራ ጊዜ ከመጠናቀቁ በፊት የመግባቢያ ስምምነቱ የማይሻር ከሆነ ሁሉም የኢትዮጵያ ወታደሮች ሀገሪቱን ለቀው መውጣት አለባቸው ብለዋል። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኦማር በበኩላቸው አሁን እንደሚታየው የፖለቲካ ድባብ ከሆነ የኢትዮጵያ መከላከያ የአፍሪካ ሕብረት ልዑክ አካል መሆን አይችልም ብለዋል። የኢትዮጵያው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሶስት ወራት በፊት በአገሪቱ ብሔራዊ ቴሌቪዥን በሰጡት ቃለ መጠይቅ 60 በመቶ የሚሆነውን የሶማሊያ ቆዳ ስፋት የሚቆጣጠሩት የኢትዮጵያ ወታደሮች መሆናቸውንና እነርሱ ባይኖሩ የፌዴራል መንግስቱ በሞቃዲሹ መቀመጥ እንደማይችል ተናግረው ነበር። በሶማሊያ የሚገኙ ክልሎች ወታደሮቻቸውን እንደሚያምኑና እነዚህንም ክልሎች አሳልፈው እንደማይሰጡ ፊልድ ማርሻሉ ተናግረው ነበር። የሶማሌ ክልሎች አሉ። ክልሎች ከፍተኛ እምነትና ተስፋ ጥበቃ ያደርግልናል ብሎ የሚያስቡት እና የሚወዱት የኢትዮጵያ መከላከያ ስራ አሁን እንጃ እነዚህን ህዝቦች እኛን ለቀን ብንወጣ ማን ይጠብቃቸዋል? የሚል ነገር እኛኑ ያስጨንቀናል። ምክንያቱም ህዝቡ አምኖናል፣ ብዙ ዓመት ከኛ ሠራዊት ጋር ኖሯል፣ እምነት ጥሎብናል። እንውጣ ካልከው አብረህ ነው የሚወጣው ይላል። ክልሎቹን አሳልፈን ለጠላት አንሰጥም። የመንግስት የራሱ ጉዳይ የራሱ ጉዳይ። እንደዛ ነው የሶማሌ ሚሽን የማየው ማለት ነው። በአሁኑ ወቅት በሺህ የሚቆጠሩ የኢትዮጵያ ወታደሮች በሶማሊያ ላይ ይገኛሉ። ሶስት ሺህ የሚሆኑት በአፍሪካ የሽግግር ልዑክ ውስጥ ተሳታፊ ሲሆኑ ከአምስት እስከ ሰባት ሺህ የሚሆኑት ደግሞ በሁለቱ ሀገራት የጸጥታ ስምምነት መሰረት የተሰማሩ ናቸው ከቪኦኤ የሶማሊኛ ቋንቋ አገልግሎትና ከሮይተርስ ለተገኘው ዘገባ እንግዶ ወልዴ ነኝ ዋሽንግተን ዲሲ እንግዶ ወልዴን ለቀደመው ዘገባ አመሰግናለሁ አሁን ደግሞ ወደ ሶማሊያ ጎረቤት ሀገር ኬንያ እንሻገራለን። ኬንያ ውስጥ ስልጠና የሚካሄዱ የብሪታንያ የጦር ሰራዊት ተፈጽሟል የተባለው የሰብአዊ መብት ጥሰት በኬንያ ምክር ቤታዊ ኮሚቴ እየተመረመረ መሆኑ ተገለጸ። ምክር ቤታዊ ኮሚቴው ከአስር ዓመታት በፊት ተጀምሮ እስካሁን ምርመራ ያልተቋጨውን የአንድ ሴትን ህልፈት ጨምሮ የመብት ጥሰቶችን ፈጽሟል ስለተባሉት ወታደሮች ከነዋሪዎች ለመስማት ወደ ማዕከላዊ ኬንያ አምርተዋል። ምክር ቤቱ ኮሚቴውን አቋቁሞ የማጣራት ስራውን የጀምረው ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች የብሪታንያን የጦር ሰራዊት ተጠያቂ እንዲያደርግ የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ባቀረበው ጥያቄ መሰረት እንደሆነ ታውቋል። መሐመድ የሱፍ ከናይሮቢ ክልል ዘገባ። ቆንጅታ እየታሰማናለች የኬንያ ፓርላማ የመከላከያና የውጭ ጉዳዮች ኮሚቴ አባላት በላይፒኪያ እና በሳምቡር ወረዳዎች ጉብኝት ጀምረዋል። የጉዟቸው ዓላማም በአካባቢው የብሪታንያ ወታደሮች አድርሰዋል ስለተባሉት የሰብአዊ መብት ጥሰቶች የነዋሪዎችን አቤቱታ ለመስማት ነው። ባለፈው ሳምንት ማክሰኞ ምርመራውን የጀመረው ኮሚቴው በብሪታንያውያኑ የጦር ሰራዊት አባላት የማሰልጠኛ ካምፖች አካባቢ ያለ ጥንቃቄ በተቀመጡ ፈንጂዎች ዘመዶቻችን ሞተውብናል ያሉ ነዋሪዎችን ስሞታ አድምጧል። በብሪታንያውያኑ መኮንኖች ወከባ፣ የማሰቃየት አድራጎት፣ የዘፈቀደ እስር እና ግድያም ደርሶብናል ያሉ ነዋሪዎችን ቃልም ተቀብለዋል። የኮሚቴው ሊቀመንበር ኔልሰን ኮች የላይኪፒያ እና የሳምቡሩ ወረዳ ነዋሪዎች ያቀረቧቸውን አቤቱታዎች ሲዘረዝሩ፣ ያነጋገርናቸው ነዋሪዎች ሎልዳይጋ ሂልስ አካባቢ በተለያዩ ቦታዎች ብሪታንያውያኑ ወታደሮች እሳት አቀጣጥለው ቁጥቋጦዎችንና አንዱን የዱር አራዊት መጠበቂያ እንዳላቃጠሉት እንስሳቱ ተደናግጠው እየሸሹ ሰው ወደሚኖርባቸው አካባቢዎች በመግባት ብዙ ሰው ላይ የአካል ጉዳት ማድረሳቸውንና መግደላቸውን ነግረውናል። ውሃችን ተበክሎብናል ብለውናል። በቃጠሎው ምክንያት መታመም የጀመሩ ነዋሪዎችም እንዳሉ ሰምተናል። እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም መጋቢት ወር ውስጥ በሎልዴጊያ የዱር አራዊት መጠበቂያ ውስጥ የብሪታንያ ወታደሮች የስልጠና እንቅስቃሴ ሲያደርጉ በተነሳ ቃጥሎ ለበርካታ ቀናት ቀጥሎ እንደነበረ ይታወሳል። የአካባቢው ነዋሪዎች ደህንነት ተሟጋች ጀምስ ሙዋንጊ ወታደሮቹ በውሃ ማቆሪያ ጣቢያዎች አደገኛ በሆኑ መሳሪያዎች ስልጠና እንዲያካሂዱ ስለምን እንደተፈቀደ ገርሞኛል ብለዋል። ሎልዳይ ጋ ብዙ ምንጮች ያሉበት ቦታ ነው። የጦር ሰራዊቱ በማያውቀው የኬሚካልና የመርዝ መሳሪያ እዚህ ቦታ ጋር እንዲሰለጥን ለምን ይፈቅዳሉ? የኬንያ ፓርላማ ምርመራውን የከፈተው የሀገሪቱ ብሔራዊ የሰብአዊ መብት ኮሚሽን ባቀረበው ጥያቄ መሰረት መሆኑ ተነግሯል። ኬንያ ከብሪታንያ መንግስት ጋር ባላት የመከላከያ ትብብር ስምምነት ብሪታንያ በየዓመቱ ለስልጠና አስር ሺህ የሚሆኑ ወታደሮችን ወደ ኬንያ ለመላክ ትችላለች። የኬንያ መንግስት ሲናገር በሀገሪቱ የብሪታንያ ወታደሮች ማሰልጠኛ ጣቢያ መኖሩ ለሶስት ሺህ ኬንያውያን የሥራ ዕድል ፈጥሯል። ለኢሲዮሎ ለላይኪፒያና ለሳምቡሩ ወረዳዎች ኢኮኖሚ 45 ሚሊዮን ዶላር ገደማ እንዳስገኘም ነው መንግስት ያመለከተው የአጣሪ ኮሚቴው ሊቀመንበር ኮች በብሪታንያ የጦር ሰራዊት እና በሌሎችም የመንግስት ተቋማት ጉዳፍ ደርሶብናል የሚሉ ዜጎችን አቤቱታ አድምጠን የሰብአዊ መብት ጥሰት ተፈጽሞ እንደሆነ እናጣራለን ብለዋል እስካሁን የሰማነው ነው የአንዱን ወገን ስሞታ ብቻ መሆኑን ማስታወስ ያስፈልጋል። የብሪታንያ የጦር ሰራዊት ማሰልጠኛ ጣቢያን እንጎበኛለን። በአካል ሄደን መረጃዎቹን እንቀበላለን። ይህ ከፍተኛ ምርመራ ነው። እንዲህ ባለ ምርመራ የሚሰጥ ውሳኔ በኬንያ ከፍተኛ ፍርድ ቤት ከሚሰጥ ውሳኔ ይቆጠራል። በኬንያ የብሪታንያ ከፍተኛ ኮሚሽን ቃል አቀባይ ለፈረንሳይ የዜና ወኪል በሰጡት ቃለ መስሪያ ቤታቸው በምርመራው እንደሚተባበር አመልክተዋል። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም አግነስ ዋንጂሩ የተባለች ወጣት ሴት የተገደለ ሲሆን የገደሏት የእንግሊዝ ወታደሮች ናቸው የሚል ውንጀላ አቀርቧል። እስከ 2019 ዓ ም ድረስ ስለ ግድያው ምርመራ ሳይከፈት የቆየ ሲሆን በኋላም በተካሄደው ምርመራ የተገኘው ውጤት ፈጽሞ ለሕዝብ ይፋ ሳይደረግ ነው የቀረው። ከሁለት ዓመታት በፊት ሰንዴይ ታይምስ የተባለ ጋዜጣ አንደኛው የእንግሊዝ ወታደር ለጓደኛው የ21 ዓመቷን አግነስን ማዕከላዊ ኬንያ ውስጥ የገደልኳት እኔ ነኝ ብለዋል የሚል ዘገባ አውጥቶ ነበር። ይህንኑ ፍንጭ ተከትሎ የኬንያ ፖሊስ ምርመራውን እንደገና ሊከፍት መወሰኑን አስታውቆ ነበር። የዋንጂሮ ቤተሰቦች ምክር ቤታዊው ኮሚቴ ጉዳዩን ብርቱ ትኩረት እንዲሰጠውና ብሪታንያዊ ወታደር ሕግ ፊት እንዳይቀርብ የሚደረጉ መሰናክሎችን እንዲያስወግድ ተማጽኖ አቅርበዋል። ኬንያ ውስጥ ወንጀል የሚፈጽሙ እንግሊዛውያንን የመክሰስ ስልጣንን አስመልክቶ ሁለቱ ሀገሮች ውጥረት ውስጥ እንደገቡ ተሰምቷል። በሌላ በኩል አንዳንዶቹ ተፈጽመዋል የተባለው ወንጀል ሰለባዎች ካሳ መቀበል የጀመሩ ሲሆን ብዙዎቹ የተሰጣቸው ካሳ ከጠየቁት ያነሰ እንደሆነ ነው የተገለጸው። ኮሚቴው የክትትሉን ሪፖርት ለፓርላማው መልአተ ጉባኤ ያቀርባል። ኬንያ ከብሪታንያ መንግስት ጋር ያላትን የመከላከያ ትብብርም እንደሚመረምር ተገልጿል። ቆንጅታዬን አመሰግናለሁ! አመሰግናለው ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ከአርባ ደቂቃ ነው እኛ ባለንበት ዩናይትድ ስቴትስ ከ ቀኑ 8 ሰዓት ከ40 ደቂቃ ሁነዋል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻግራለን። ዶናልድ ትራምፕ የሪፐብሊካንን ፓርቲ ወክለው ለፕሬዚደንትነት የሚወዳደሩ የመጀመሪያው የወንጀል ብይን የተወሰነባቸው እጩ በመሆን በዚህ ሳምንት ወደ ምረጡኝ ዘመቻቸው ተመልሰዋል። የአሜሪካ ድምፁ ቃል አቀባይ ስካት ስተርንስ መራጮች በምርጫ ዘመቻቸው ወቅት ስለ ትራምፕ የጥፋተኝነት ብይን ያላቸውን ምላሽ ጠቃኝተዋል። የደንገረሙት አስደምጠናለች። የዶናልድ ትራምፕ ደጋፊዎች የቀድሞ ፕሬዚዳንት በጎርጎሮሳውያኑ 2016 ምርጫ ላይ በሕገ ወጥ መንገድ ተጽዕኖ ለማሳደር ባደረጓቸው 34 ሕገ ወጥ የንግድ መዝገቦችን የማጭበርበር እቅዶች ወንጀለኛ መሆናቸው በተበየነባቸው በማግስቱ በኒውዮርክ ትራምፕ ታወር ደጃፍ ላይ ማበረታቻ ማድረጋቸውን ቀጥለዋል። በከተማዋ ቼልሲ ሰፈር ነዋሪ የሆኑት መራጭ ኒኮላስ ዋነር ብይኑ አሰቃቂ ነው ለሀገሪቱ ትራምፕ ለሁለተኛ ጊዜ ያስፈልጓታል ብለዋል። ለአራት ዓመታት ያህል ስራ ላይ በነበሩበት ጊዜ አሁን ያለውን የመሰለ ጦርነት፣ የምጣኔ ሀብት መላሸቅ እና የዋጋ ግሽበት አልነበረም። ስለዚህ እኔ የምፈልገው እንዲመለሱና ስራቸውን እንዲሰሩ ነው። የሜሪላንዱ መራጭ አርኬዲ ላፒደስ ትራምፕ የፍርድ ሂደቱ ተጭበርብሯል ማለታቸው ለሪፐብሊካን ፓርቲም ሆነ ለሀገር የሚጠቅም አይደለም ብለዋል። ይህ ፓርቲ በምርጫ እናምናለን ብሎ ዶናልድ ትራምፕን እስካልተወ ድረስ ምንም የሚፈጠር ነገር የለም። በፍርድ ቤቶች እናምናለን፣ ፍርድ በሚሰጡ ዳኞች እናምናለን። ምክንያቱም ወገኖቻችን አሜሪካውያን ናቸው። ፓርቲው በጅምላ የአሜሪካንን እሴቶች ሲሸጥ እስካላየው ድረስ ከእንግዲህ ሪፐብሊካንን አልመርጥም። መራጭ ማርጋሪት ባርንስ በከባድ የወንጀል ክስ ውስጥም ቢሆን ትራምፕ ከጆ ባይደን የበለጠ እምነት የሚጣልባቸው ናቸው ይላሉ። ባይደን አስመሳ አይመስለውን የሚሰሙኝ የእርሳቸው ሀሰተኛ አዛኝነት መልካም አዛውንት እንደሆኑ አድርገው ታሪኮችን ሲናገሩ ታውቃላችሁ። ልክ ሰው ሰራሽ ነገር ነው። አላምናቸውም። ቅንነት የጎደላቸው ናቸው። ከትራምፕ ጋር ደግሞ እንደ ፈንጅ ናቸው። ትራምፕ ምንም እንኳን የሚናገሩት ነገር ጸባጫሪ ሊሆን ቢችልም የበለጠ አምናቸዋለሁ። በኮሎራዶ መራጭ ሉዳ ጎሎድኒክ የትራምፕ ጥፋተኝነት ብይን ተገቢ ነው ያለች ሲሆን የምርጫ ቅስቀሳቸውን እንደሚጎዳም ተስፋ አድርጋለች። ስለ ሴቶች የሚናገሩበት መንገድ፣ ሌሎች ሀገራትን የሚያዩበት መንገድ ራሳቸው ስደተኛ ገብተው ሲያበቁ ስለ ሕገ ወጥ ስደተኞች የሚናገሩበት መንገድ ሁሉ አዎ ይመስለኛል ልላለው ረጅም መንገድ እየመጣ ያለውን ነገር አግኝቷል። በኔቫዳ ምራጭ ኪት ዴይተን ብይኑ በምርጫቸው ላይ ምንም አይነት ተጽዕኖ እንደማይኖረው ተናግረዋል። እኔ አሁንም ዶናልድ ትራምፕን ነው የሚመርጠው። ሁሉም ነገር ቀልድ ሆኗል ብዬ አስባለሁ። ለሀገራችን ይፈራሉ ቢራ አብረውኝ እንዲጠጡ ወይም ወደ መጠጥ ቤት ጎራ ብለው አብረውኝ እንዲሆኑ አልጋብዛቸውም። ነገር ግን ጉዳዩ ያ አይደለም። ወደ የትኛውም ፓርቲ ሊያዘሙ ከሚችሉ ግዛቶች መካከል በፔንስልቬኒያ ፍርዱ የትራምፕ ደጋፊዎችን ቁጥር ሊያሳድግ ይችላል ሲልም መራጭ ጄፍሪ ነስቢት ተናግሯል። ለአሜሪካ ህዝብ እሳቸውንና እንቅስቃሴያቸውን በህዝብ አስተያየት የበለጠ ሆነው መገኘቱ ውጤታማ ያደርጋል ብዬ አስባለሁ። እንደሚመስለኝ ይህ ፍርድ በመጪው ምርጫ ድምፅ ሰጪዎች በኃይል ወጥተው እንዲመርጡና የበለጠ ጠንከር ያለ እርምጃ እንዲወስዱ ሊያነሳሳቸው ይችላል ብዬ አስባለሁ። ሮይተርስ አይፒኤስኦኤስ የተሰኘውን የሕዝብ አስተያየት ተመርክዞ ዘጠና በመቶ የተመዘገቡ ሪፐብሊካኖች አሁንም ትራምፕን ይደግፋሉ ሲል አመልክቷል። ሁለቱ እጩዎች መሰረታቸውን ይዘው ገለልተኛ መራጮችን ማሸነፍ በሚችሉበት የቅርብ ጊዜው ምርጫ ላይም የተቀሩት አስር ከመቶ ሪፐብሊካኖች ትራምፕን የመምረጥ እድላቸው አነስተኛ መሆኑ ለውጥ ሊያመጣ ይችላል። ለስካት ስተርንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ ልንሻገር ነው። በዚህ አጋማሽ የምናስደምጣችሁ የመጀመሪያው መሰናዶ ትምህርት ነው። ኢትዮጵያዊ አሜሪካዊ አዳጊ ወጣት ሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ክብር በሚሰጣቸው ሰባት አይቪ ሊግ ትምህርት ቤቶች ተቀባይነት አግኝተዋል። በመጪው የትምህርት ዘመን በሃርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኢታን ፍጹም ርስቱ ኤሲቲ በተሰኘው የተማሪዎች የቀለም ትምህርት የብቃት ፈተና የመጨረሻውን ከፍተኛ 1600 ውጤት በማምጣት በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከሁለት ሚሊዮን ተፈታኞች ከፍተኛውን ውጤት ካስመዘግቡ አንድ ከመቶ ተማሪዎች ውስጥ አንዱ መሆኑን ችሏል። ስመኝሽ የቆየ ኢታንና ቤተሰቦችን አነጋግራ ተከታዩን ዘገባ ልካልናለች። Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University. ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ ባለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው ስምንት የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው ሰባቱም ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል። ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዚያ በፊት የሌሎች ኮሌጆች ውጤት አውቄ ስለነበረ የእነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለሁ ውጤቱ በዚህ መልክ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዚያ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበረ። ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውንና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ እውቅና ያላቸው አምስት የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርስቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ሕልሙ ደግሞ ሕግ ማጥናት ነው። ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ታውቂያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሀሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው። ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም ኤስኤቲ ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከሁለት ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት አንድ ከመቶ የሚሆኑት ብቻ ናቸው። በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበረ። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም፣ በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማግኝ ይመስለኛል አልኩት። ስቀልድ ይሁን ታውቆኝ አላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም። ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ። በተወሰነ ደረጃ እጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለ ያደረገኝ ነገር ምንድን ነው? ኤርሊ ዲሲሽን አፕላ አድርጎ ነበር ለየር ኤርሊ ዲሲሽን ኤርሊ ዲሲሽን ላይ ስኖት ባይንዲንግ እና ደፈራል ውስጥ ገብቶ ነበር። እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበር ማለት የተወሰነ ነገሮች ሊኖሩት ይችላሉ። አንድ፣ ሁለት፣ ሶስት ላይጠፋም ይችላል። ግን ሰባት ሁም ያገኛል ብዬ አልጠበኩም ነበር። ኤቨን የልንም አልጠበቁም ነበር። ግን ኤል ኤቨን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። አዎ፣ ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው። የእሱም ልፋት ነው የቤተሰቡም ይሄ የኛ አይኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት። ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት። በሚገርምሽ ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዴሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጭ ደግሞ በቅዱስ ሥላሴ ቤተ ክርስቲያን እና በማኅበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል። እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበረ፣ ምክንያቱም መሮጥ ወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊው ጉዳይ ስለሆነ ነው። በተለይ ወላጆቼ ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት ፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለክትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ። ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግሥታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዚዳንት ሆኖ ሊመረጥ ይችላል የሚለው ሀሳብ ከብዙ ቦታ ይሰነዘርለታል። ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው ዓላማ የሱ ሆኖ አይደለም። ምናልባት አንድ ቀን የመንግሥት ሥልጣን ልይዝ ይችላለሁ ወይንም ፖለቲካ ውስጥ እገባለሁ ከሆነ ጥሩ ዕድል ነው። ነገር ግን ያለፉትን አራት ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። ዕድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ። አን ዋናው ምኞቱ በሚኖርበት ማኅበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማኅበረሰቡ ወኪል መሆንና ከዚህ በፊት ድምፃቸው ባልተወከለበት ቦታ ላይ ድምፅ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳንናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ ጋር ስላላችሁ በእጅጉ እናመሰግናለን። በመቀጠል አሉላ ከበደ የፕሮስቴት ካንሰርን የተመለከተ አንድ ዘገባ ያስደምጠናል። ኑሮ በጤንነት ከተሰኘው መሰናዷችን የተወሰደ ነው። በብሪታንያና ሌሎች በርካታ የአውሮፓ ሀገራት የመሰናክል ሩጫ ውድድሮች ሪከርዶች ባለቤት የሆነው ጆዋፒያ እንደ አውሮፓውያን የዘመን አቆጣጠር በ2021 ያልጠበቀው ብርቱ ፈተና ገጥሞታል፣ የፕሮስቴት ካንሰር። አፒያ ከፕሮስቴት ካንሰር ጋር በተዛመደ ያለፈበትን ጎዳና እንዲህ ሲል ያስረዳል። በአንድ በኩል ሲታይ እድለኛ ነኝ ማለት ይቻላል። ምንም አይነት ምልክት አልነበረብኝም። ስለ ፕሮስቴት ካንሰር ብዙ የማውቀው አልነበረም። አንድ ጓደኛዬ ስልክ ደውሎ ይሄ ካንሰር ይዞኛል አለኝ። ይህ ካንሰር ይዞኛል ስትል ምን ማለት ነው አልኩት። የዕድሜ እኩዮች ነን። ጤናማና በጥሩ የአካል ብቃት ደረጃ ላይ የሚገኝ ሰው ነው። በስፖርቱ ዓለም ስለምተዋወቅም የሰማው ዜና ክፉኛ አስደነገጠኝ። እርሱ ግን እኔ የሚጀንድ እንድመረመር አበረታታኝ። የፕሮስቴት ካንሰር ወንዶች ከሚጋለጡባቸው የካንሰር ዐይነቶች በብዛት የሚታየው ዐይነት ሲሆን በዓለም አቀፍ ደረጃም በአጠቃላይ የካንሰር ዐይነቶች 15 በመቶውን ይዛል። ላንሴት የሕክምና ሳይንስ መጽሔትና አጋሮቹ ጥናቶችን የሚያካሂዱበት ላንሴንት ኮሚሽን በቅርቡ ይፋ ያደረገው አንድ የምርምር ውጤት በ2020 በአንድ ዓመት ዕድሜ የተመዘገበው 1.4 ሚሊዮን የሚደርሰው የፕሮስቴት ካንሰር ተጋላጮች ቁጥር በ2040 ወደ 2.9 ሚሊዮን እንደሚያሻቅብ አመላክቷል። ፕሮፌሰር ኒክ ጄምስ በለንደኑ የካንሰር ምርምር ተቋም የፕሮስቴት እና የፊኛ ካንሰር አዋቂና እንዲሁም በሮያል ማርስደን ኤንኤችኤስ ፋውንዴሽን ትረስት የካንሰር ሕክምና አማካሪ ናቸው። ፕሮስቴት ካንሰር በመጪዎቹ ዓመታት ውስጥ የሚያሳየውን ደብዘዝ ያለ እውነታ እንዲህ ይገልጹታል። በአሁኑ ወቅት በዓመት ቁጥሩ 14 ሚሊዮን የሚደርስ ሰው ለፕሮስቴት ካንሰር ይጋለጣል። ይህ አሃዝ በመጪው 10 ና አስራ አምስት ዓመታት ውስጥ በእጥፍ ያድጋል። ያም ተጨማሪ አሃዝ ሙሉ በሙሉ ማለት በሚቻል ደረጃ አነስተኛና መካከለኛ ገቢ ባላቸው ሀገራት ውስጥ አዲስ የሚጋለጡ ሰዎችን የሚጠቁም ነው። መንግስታት ለቅድመ ምርመራና ለሕክምና አገልግሎት የሚበጅ ጠንካራ ሥርዓት በመዘርጋት ይህ የተጋላጮች ቁጥር በከፍተኛ ደረጃ የመጨምሮ አዝማሚያ የሚደቅነውን ፈተና ለመቅረፍ በንቃት መዘጋጀት አለባቸው ሲሉ ባለሙያዎች ያሳስባሉ። ስለዚህ ሰዎች ስለ በሽታው ያላቸውን ግንዛቤ የማሳደጉ ስራ የጥረቱ ዋነኛ አካል ነው። ከነኝም መንገዶች አንዱ የማህበራዊ ሚዲያንና ዘመናዊ ስልኮችን በመጠቀም መረጃ ማሰራጨትን ሁነኛ መሳሪያ ማድረግ ሲሆን ለዚህም ምክንያቱ በርካቶች እንደ ቲክቶክና ፌስቡክ በመሳሰሉ የማህበራዊ ሚዲያዎች ተጠምደው የመዋላቸው እውነታ ነው። በአንጻሩ ተገቢ ክትትል ለማድረግም ይረዳሉ። ምክንያቱም በእነኝ ስማርት ስልኮች አማካኝነት የሰዎችን የሕክምና መረጃ በወጉ መከታተል ስለቻልን ነው። በዓለሙ የካንሰር መከታተያ ፕሮግራም ግሎባል ካን አማካኝነት እንደ አውሮፓውያን የዘመን አቆጣጠር በ2020 የተሰባሰበው መረጃ እንዳመለከተው የፕሮስቴት ካንሰር ከሰሃራ በስተደቡብ ባሉ ሀገራት ከብዛት አንጻር በዓመቱ ውስጥ በምርመራ ከተረጋገጡ የካንሰር አይነቶች ሁሉ ሁለተኛው ሆኗል። ከአንድ ወር ባነሰ የጊዜ ልዩነት ውስጥ ያለፉት የጥቁር አሜሪካውያኑ ሉጋሴት ጁኒየር እና የኦጄ ሲምሰን ሞት የጥቁር ወንዶች በፕሮስቴት ካንሰር ተይዘው የመሞት አዝማሚያ ከፍ ያለ መሆኑን የሚያስታውስ ደብዛዛ ዜና ነው። መልካሙ ዜና የክትትል ምርመራ በሚደረግበት ወቅት ፔትስካን በተሰኘው የምርመራ ዘዴ አማካኝነት አስቀድሞ መታወቅ መቻሉ ነው። እናም የፔትስካን ምርመራ ያደረግኩት ካንሰሩ ከፕሮስቴት እጢ ውጪ ተዛምቶ እንደው ለማወቅ ነበር። ምንም አይነት የመዛመት አዝማሚያ ያለመኖሩ ባደረግኩት ምርመራ ተረጋገጠ። ይህም ማለት ከህመሙ ለመዳን መደረግ የሚችል ነገር መኖሩን የሚጠቁምና የተለያዩ የህክምና አማራጮችንም የሚያጎናጽፍ ነው። የአፒያ ታሪክ እንደሚያሳየው ታመው ሳይሆን የጤና ሁኔታን ለማወቅ አስቀድሞ የሚደረግ ምርመራ የሕክምና ውጤቱንም በከፍተኛ ደረጃ ያሻሽላል። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አብሬያችሁ የቆየሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ኤልያስ አብሮ ነበረ። ዋና አዘጋጃችን ጽዮን ግርማ ናት። አብራችሁን ስላመሻችሁ በድጋሚ አመሰግናለሁ። መልካም ምሽት። i mm -hmm.